የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ ግጭትና ብጥብጥን በማነሳሳት ወንጀል ተጠርጥረው የታሰሩት አንጋፋው ተቃዋሚ ፖለቲከኛ ልደቱ አያሌው ፍርድ ቤት በዋስ እንዲለቀቁ ትናንት ቢወስንም ፖሊስ እስከዛሬ ከቀትር በኋላ አለቀቃቸውም ተባለ። የአቶ ልደቱ ፓርቲ ዛሬ እንዳስታወቀው ፍርድ ቤት የወሰነውን የገንዘብ ዋስትና ትናንት ከፍለዋል። ፖለቲከኛው የታሰሩበት የቢሾፍቱ ፖሊስ ግን እስረኛውን መልቀቅ አልፈለገም። በምስራቃዊ ሜዲትራኒያን የባህር ክልል ይገባኛል ሰበብ የሚወዛገቡት ግሪክና ቱርክ ጠባቸውን ለማርገብ የሚያደርጉት ውይይት አበረታች ውጤት ማሳየቱን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምሕፃሩ አስታወቀ። የኔቶ ዋና ጸሐፊ እንዳሉት በወታደራዊውም በዲፕሎማሲውም መስኮች የሚደረጉት ውይይቶች ይቀጥላሉ። የአውሮፓ ሕብረት ኮሚሽን አባል ሀገራት ስደተኞችን የሚቀበሉና የሚረዱበት አዲስ ደንብ ማርቀቁን አስታወቀ። የኮሚሽኑ ፕሬዚደንት እንዳሉት ደንቡ ሁሉም አባል ሀገራት ስደተኞችን በዘላቂነት የሚረዱትበትን ስልት የሚተነትን ነው። ዜናው በዝርዝር ቢሾፍቱ ከተማ ውስጥ ግጭትና ብጥብጥን በማነሳሳትና በገንዘብ በመደገፍ ወንጀል ተጠርጥረው የታሰሩት ዕውቁ ተቃዋሚ ፖለቲከኛ ልደቱ አያሌው በዋስ እንዲፈቱ ፍርድ ቤት ቢወስንም ዛሬም አለመፈታታቸውን ፓርቲያቸው አስታወቀ። የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ በምሕፃሩ መስራችና የፓርቲው ብሔራዊ ምክር ቤት አባል ልደቱ አያሌው በመቶ ሺ ብር ዋስትና እንዲለቀቁ ትናንት አዳማ ያስቻለው የምስራቅ ሸዋ ከፍተኛ ፍርድ ቤት ወስኖ ነበረ። ይሁንና የኢዴፓ ፕሬዚደንት አዳነ ታደሰ ዛሬ እንዳስታወቁት ለዋስትና የተጠየቀውን ገንዘብ ትናንት ቢከፍሉም የቢሾፍቱ ፖሊስ ግን አቶ ልደቱን እስከዛሬ ከቀተር በኋላ ድረስ አልለቀቃቸውም። የኢዴፓ ፕሬዚደንት የቢሾፍቱ ፖሊስ አቶ ልደቱን ላለመልቀቁ የሰጠውን ምክንያት አሳዛኝና አስደንጋጭ ብለውታል። ቢሾፍቱ ተገኝተን ለፖሊስ መለያው ማስፈቻ ትዕዛዙን ስንሰጥ የገጠመን ነገር አስደንጋጭና አሳዛኝም ነው። ምንድን ያሉን? አቶ ልደቱን እኛ ናቸው እኛ ጋር ያሉት በአደራ ነው። ስለዚህ አቶ ንደቱም የመጋገም የማሰረም ስልጣና ያለው የሌላ አካል ነው። ያ አካል ደግሞ በምስራቅ ሸዋ ዞን የተደራጀ ግብራ ያላለ አዳማ ሄዳችሁ አቃቢ ግብሮ ነው የሚገኘው እዛ፣ እነሱን አነጋግሩ ብለው ላኩ። አዳማ ሄደን አቃቢ አቃቢ ግብሮ ስናናገራቸው ይህ ምን አይነት ጥያቄ ነው? ፍርድ ቤት ትእዛዝ የሰጠው ለቢሾፍቱ ከተማ ፖሊስ ነው መልክ ነው። ያ አካል ልቀቁ ካላለ በስተቀረ ካልወሰነ በስተቀር ብንነቃ አልችልም። ከዛ አካል ጋር ስብሰባው ላይ ተነጋግረን እና ውጤቱ እናሳውቃቸዋለን ብለውን ነበር። እስካሁን የፖሊስ መምሪያ ኃላፊ ስብሰባ ላይ ናቸው በሚል ልናገኛቸው አልቻለም፣ እየጠበቀ ነው። የአዲስ አበባ ወኪላችን ሰለሞን ሙጬ እንደዘገበው የዛሬ ሁለት ሳምንት ግድም ቢሾፍቱ ከተማ ያስቻለው ፍርድ ቤት አቶ ልደቱን ከተያዘባቸው የክስ ጭብጥ በነጻ አሰናብቷቸው ነበረ። ትናንት አዳማ ያስቻለው የምስራቅ ሸዋ ከፍተኛ ፍርድ ቤት አቶ ልደቱ በዋስ ተለቀው ክሱን ውጪ ሆነው እንዲከላከሉ የበየነው የቢሾፍቱ ፍርድ ቤት ውሳኔ በተሰማ በ15ኛ ቀኑ ግድም መሆኑ ነው። አቶ ልደቱ ከ1980ዎቹ ማብቂያ ጀምሮ በኢትዮጵያ ፖለቲካ ውስጥ እውቅና ያተረፉ ተቃዋሚ ፖለቲከኛ ናቸው። የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ በኮሮና ተህዋሲ ተይዘዋል በሚል ጥርጣሬ ራሳቸውን አገለሉ ወይም ውሽባ ገቡ። አንድ የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳስታወቀችው ማስ ውሽባ የገቡት አንድ አንጋቻቸው በተህዋሲው መያዙ በመረጋገጡ ነው። ማስ ዛሬ በተደረገላቸው የመጀመሪያ ዙር ምርመራ ተህዋሲው እንደሌለባቸው ታውቋል። ይሁንና ቃል አቀባይዋ እንዳለችው ሚኒስትሩ ተጨማሪ ምርመራ ተደርጎላቸው አለመያዛቸው እስኪረጋገጥ ድረስ ውሽባ መግባቱን መርጠዋል በተዋሲው መያዙ ከተረጋገጠው ጠባቂያቸው ጋር ግንኙነት አላቸው የተባሉ ሌሎች የውጭ ጉዳይ መስሪያ ቤት ሠራተኞችን ምርመራ እንደሚደረግላቸው ቃል አቀባው አስታውቃለች ማስ ባለፈው ሰኞ ብራስልስ ውስጥ በተደረገው የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተካፍለው ነበረ ዩናይትድ ስቴትስ በኮቪድ-19 የሞቱባት ዜጎቿ ቁጥር ከ200 ሺህ መብለጡ ተረጋገጠ። የሀገሪቱ ፕሬዝደንት ዶናልድ ትራምፕ ያደገኛውን ተዋሲ ስርጭት ለመግታት ከመጣር ይልቅ ግን ቻይናን ማውገዝና የዓለም ጤና ድርጅትን መውቀሱን እንደ ጥሩ ስልት እያቀነቀኑት ነው። ትራምፕ ትናንት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባስተላለፉት የቪዲዮ መልእክት ለተህዋሲው መሰራጨት ቻይናና በቻይና ተጽዕኖ ስር ነው ያሉትን የዓለም ጤና ድርጅትን ተጠያቂ አድርገዋል። የኮሮና ተህዋሲ አውሮፓ ውስጥም በአዲስ ፍጥነት እየተሰራጨ ነው። ብሪታንያም ስርጭቱን ለመግታት የሰዎችን እንቅስቃሴዎች የሚገታ አዳዲስ ገደብ ጥላለች። ብሪታንያም ስርጭቱን ለመግታት ሁነኛ እርምጃ ካልወሰደች እስከ ጥቅምት አጋማሽ ድረስ በየቀኑ 50 ሺህ የሚደርስ ሰው በተህዋሲው ሊያዝባት እንደሚችል ባለሙያዎች እያስጠነቀቁ ነው። የስፓኝ ጤና ሚኒስቴር በበኩሉ በማድሪድ ከፊል ነዋሪዎች ላይ የመንቀሳቀስ እገዳ በድጋሚ ጥሏል። የጀርመን ባለሥልጣናትም ስርጭቱን ለመግታት በርካታ ሕዝብ የሚሰበሰቡባቸውን በዓላትና ድግሶች ሰርዘዋል። ኢትዮጵያ ውስጥ በተዋሲው የተያዙት ሰዎች ቁጥር ከሰባ ሺህ መብለጡን የጤና ሚኒስቴር ትናንት አስታውቋል። ይህ ዶቸ ቬለ ነው። በምስራቃዊ ሜዲትራኒያን የባህር ክልል ይገባኛል ሰበብ የሚወዛገቡት የግሪክና የቱርክ የጦር መኮንኖች የሚያደርጉት ድርድር ጥሩ ውጤት ማሳየቱን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህፃሩ አስታወቀ። ሁለቱን የረጅም ጊዜ አንጣ ሀገራት በአባልነት ያቀፈው ኔቶ ዛሬ እንዳስታወቀው የሁለቱ ሀገራት የጦር አዛዦች ብራስልስ፣ ቤልጅግ በሚገኘው በድርጅቱ ዋና ጽሕፈት ቤት ውስጥ ስድስት ጊዜ ያክል ፊትለፊት ለፊት ተገናኝተው ተነጋግረዋል። ውይይቱ በተለይ ድንገተኛ የባሕርና የአየር ግጭትን ለማስወገድ ያለመ ነው ተብሏል። የኔቶ ዋና ጸሐፊ የንስ ሽቶልተንበርግ እንደሚሉት ውይይቱም አበረታች ነው ይቀጥላለም። እነዚህ ውይይቶች የሚቀጥሉ ናቸው። እስካሁንም ጥሩ ምርት አሳይተዋል። ውይይቱ በቴክኒካዊ ወታደራዊ ጉዳይ ላይ ያተኮረ ነው። ውዝግቡን ለማስወገድ ጀርመን የምትመራውን ዲፕሎማሲያዊ ጥረት የሚያጠናክር ነው። ጀርመን ባደረገችው ጥረት ሁለቱ ወገኖች ጥልቅ ውይይት ለማድረግ ተስማምተዋል። ደግፍ ለረጅም ዓመታት በጠብ የሚፈላለጉት ግሪክና ቱርክ አዲስ ውዝግብ የጀመሩት ቱርክ ከምስራቃዊ ሜዲትራኒያን ባህር ውስጥ ጋዝ ለማውጣት ጥናት በመጀመሩ አሰበብ ነው። ውዝግቡ ኑሮ የሁለቱ ሀገራት ወታደሮች የውጊያ ልምምድ ማድረጋቸው ጦርነት ይጫራል የሚል ስጋት አሳድሮ ነበር። በርሊን ጀርመን ውስጥ በሕክምና ላይ የነበሩት የሩሲያ ተቃዋሚ ፖለቲከኛ አሌክሲ ናቫልኒ ወደ ሀገራቸው መግባት ቢፈልጉ የሚከለክላቸው እንደሌለ የሩሲያ መንግስታ አስታወቀ። የሩሲያ ዜና አገልግሎት የክሬምሊን ቃል አቀባይን ጠቅሶ እንደዘገበው ናቫልኒ ሩሲያ መግባት ከፈለጉ እንደ ማንኛውም ሩሲያዊ በፈለጉበት ጊዜ ከመግባት የሚያግዳቸው የለም። በሩሲያ መንግሥት ተመርዘዋል ተብለው የሚጠረጠሩት ናቫልኒ በበርሊኑ ሻሪት የሆስፒታል ተከታታይ ህክምና ሲደረግላቸው ሰንብተው ዛሬ ከሐኪም ቤት ወጥተዋል። ይሁንና የ44 ዓመቱ ፖለቲከኛ ዛሬውኑ በኢንስታግራም ባሰራጩት መልእክት ሰውነታቸው ሙሉ በሙሉ እስኪታዘዝ ድረስ ማገገሚያ ቤት ማረፍ፣ አካላዊ እንቅስቃሴና ህክምና ማድረግ እንዳለባቸው አስታውቀዋል። የሩሲያው ተቃዋሚ ፖለቲከኛ መታመም ወትሮም የማይጣጣሙትን የሩሲያና የአውሮፓ ህብረት አባል መንግስታትን ጠባንሮታል። የአውሮፓ ህብረት ወደ አባል ሀገራት የሚገቡና ለመግባት የሚሞክሩ ስደተኞችን ለመርዳት በቅጡ የታቀደ የተጠናና፣ ዘላቂነት ያለው መርህ መከተል እንደሚገባው የህብረቱ ኮሚሽን ፕሬዚደንት አስታወቁም። ወይዘሮ ኡርዙላ ፎንደር ላይን ዛሬ እንዳሉት አውሮፓ ነባር እሴቷን ማስጠበቅ የምትፈልገውን ያክል የተሳሰረውን ዓለም የሚገጥመውን ፈተና መቀበል ይገባታል። የሞሪያም ግሪክ ደሴት የስደተኞች መጠለያ ሰፈር በቅርቡ በመቃጠሉ ሰበብ የደረሰውን የስደተኞች ቀውስ አብነት የጠቀሱት ፎንደር ላይን አክለው እንዳሉት አውሮፓ ለስደተኞች ችግር ጊዜያዊ መፍትሄ ከመስጠት መላቀቅ ይገባታል። ኮሚሽናቸው አዲስ ያረቀቀው የስደተኞች አያያዝና አስተዳደር ረቂቅ ሰነድ የስደተኞችን ችግር ለማቃለል የዘላቂ መፍትሄ መሠረት እንደሚሆንም ፕሬዚደንቱ አስታውቀዋል። አውሮፓ ከጊዜያዊ መፍትሄ የተላቃ ሊገመት የሚችልና አስተማማኝ የስደተኞች አስተዳደር ስርዓት ሊኖራት ይገባል። ኮሚሽኑ ያቀረበው ረቂቅ ለዚህ ጥሩ መሰረት ይሆናል ብዬ አምናለሁ። ይህ ጥቅል ረቂቅ በአባል አገራት መካከል እኩል የሚያገለግል ኃላፊነትና ትብብርን ምክንያታዊ በሆነ መንገድ የሚያማክል ነው። ሁላችንም ጥቅሙንም ሸክሙንም እንጋራለን። ይህ ዶች ቨለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ግጭትና ብጥብጥን በማነሳሳት ወንጀል ተጠርጥረው የታሰሩት አንጋፋው የኢትዮጵያ ተቃዋሚ ፖለቲከኛ ልደቱ አያሌው ፍርድ ቤት በዋስ እንዲለቀቁ ትናንት ቢወስንም፣ ፖሊስ ግን እስከ ዛሬ ከቀትር በኋላ ድረስ አለቀቃቸውም ተባለም። የአቶ ልደቱ ፓርቲ ዛሬ እንዳስታወቀው ፍርድ ቤት የወሰነው ገንዘብ ዋስትና ትናንት ተከፍሏል። ፖለቲከኛው የታሰሩበት የቢሾፍቱ ፖሊስ ግን እስረኛውን መልቀቅ አልፈለገም። በምስራቃዊ ሜዲትራኒያን የባህር ክልል ይገባኛል ሰበብ የሚወዛገቡት ግሪክና ቱርክ ጠባቸውን ለማርገብ የሚያደርጉት ውይይት አበረታች ውጤት ማሳየቱን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምጻሩ አስታወቀ። የኔቶ ዋና ጸሐፊ እንዳሉት በወታደራዊውም በዲፕሎማሲውም መስኮች የሚደረጉት ውይይቶች ይቀጥላሉ። የአውሮጳ ህብረት ኮሚሽን አባል ሀገራት ስደተኞችን የሚቀበሉና የሚረዱበት አዲስ ደንብ ማርቀቁን አስታወቀ። የኮሚሽኑ ፕሬዚደንት እንዳሉት ደንቡ ሁሉም አባል ሀገራት ስደተኞችን በዘላቂነት የሚረዱበትን ስልት የሚተነትን ነው። የዜናው መልእክት የእስካሁኑ ነበር።